የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስአይዲና የዓለም ምግብ ፕሮግራም ደብልዩ ኤፍ ፒ ለትግራይ የሚሰጡትን የምግብ እርዳታ በጊዜያዊነት ማቋረጣቸውን አስታወቁ። የዕለቱ አቢይ ርዕስ ዝርዝሩን ይመለከታል። በደቡብ ክልል ሀዲያ ዞን የሠራተኞች ደሞዝ ለማዳበሪያ ዕዳ ግዢ በዋስትና ያስያዙ የወረዳ አስተዳደር ኃላፊዎች ተከሰሱ። የዚህም ዘገባ ደርሶናል። ያ ሰዓቱን የዓለም ዜና ተከትሎ ይቀርባል። ሐሙስ ሚያዝያ 26 2015 ዓ ም ጤና ይስጥልኝ። እንደምናመሻችው ክቡራትና ክቡራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪዋ ብርሃን ኃይሉ፣ ኮርኔል የስቲነር ደግሞ ለስርጭት ምህንድስናው ተሰይመዋል። ከተቀሩ ባልደረቦቻችን ጋር ልዩ ልዩ ዘገባዎችና ወቅታዊ ቅንብሮችን ይዘን እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። የሰዓቱን ያለም ዜና የሚያሰማን እንግዶ ወልዴ ነው። አሁን ዜናውን። ጤና ስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዶ ወልዴ ነኝ። በኢትዮጵያ የደቡብ ክልል ደቡብ ኦሞዞን ደቡብ አሪና ሰላማጎ ወረዳ በአሪና በሙርሲ ጎሳዎች መካከል በመሬት ይገባኛልና በከብት ዘረፋ ምክንያት በተቀሰቀሰ ግጭት አምስት ሰዎች መገደላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። የደቡብ ኦሞዞን ዋና አስተዳዳሪ በሁለት ጎሳዎች መካከል በተፈጸመ የከብት ዝርፊያ የተቀሰቀሰው ግጭት የአምስት ሰዎችን ሕይወት ቀጥፏል ሲሉ ለአሜሪካ ድምፅ አረጋግጠዋል። የሐዋሳው ዘጋቢያችን ዮናታን ዘብዴ ውስጥ ተጨማሪ ያለው ስማቸው እንዳይጠቀስ ጠየቁን፣ ግጭቱ በተፈጠረበት የጭላ ጎዳ ቀበሌ ነዋሪ በሁለቱ ጎሳዎች መካከል በከፍት ዝርፊያ የተነሳ በተከፈተው የእርስ በርስ ግጭት የደረሰው ጉዳት ከፍተኛ መሆኑን ገልጿል። አምስት አለ አሁን በቁጥራቸው አልታወቁም አለ። ግጭቱ ሶስተኛ ቀኑን ማስቆጠሩን የሚናገሩት እኚሁ ነዋሪ እስካሁን ወደ አካባቢው የደረሰ የመንግስት የጸጥታ ኃይሎች አለመኖሩና ግጭቱ ዛሬም መቀጠሉን አመላክቷል። ሌላው ነዋሪ አቶ ዳንኤል ወያየው በሰላማጎ በሚኖሩ በሙርስና በደቡብ አሪ ወረዳ ውስጥ በሚኖሩ በአሪ ጎሳዎች መካከል በተፈጠረ ግጭት የተገደሉሽን ሰዎች እንደሚያውቋቸው በመጥቀስ በስም ዘርዝረው ተናግሯል። ሹፌር አድማሱ ደይሳ አንደኛ፣ ሁለተኛ አልማየው ዘርሆን፣ ኤልያስ ጋረድ፣ ማነያለው ዱባሌ እነዚህን ለማትረፍ ሲታገሉ ነው ዝ ሁሉ የሞቱት። የዞኑ ዋና አስተዳዳሪ አቶ ንጋቱ ዳንሳ በአሪ እና በሙርሲ ጎሳዎች መካከል ግጭቱ መፈጠሩን ገልጸው ሰዎች ለእልፈተ ሕይወት መዳረጋቸውን አስታውቀዋል። አሁን ድረስ ያለን አምስት ሰዎች ወደዛም ወደዚህም በነበረ ትክስ ልውት መጎዳታቸውን አውቀናል። ወረደ ውጊያ ቆሟል። በአሁኑ ወቅት የመንግስት የጸጥታ ኃይሎች ወደ አካባቢ መድረሳቸውና ግጭቱን ማስቆማቸውን አቶ ኒጋቱ ተናግሯል። ከትናንት ወዲያ በዚሁ ዞን በሰላማጎ ወረዳ በቦድና በዲሜ ጎሳዎች መካከል በተነሳ ግጭት አስራ አንድ ሰዎች መገደላቸውን የደቡብ ክልል ፖሊስ ኮሚሽን ለአሜሪካ ድምፅ መግለጹ ይታወሳል። ለአሜሪካ ድምፅ ራዲዮ፣ ዮናታን ዘብዲዮስ ሐዋሳም በሱዳን ኡምራ ኩባ የስደተኞች መጠለያ ካምፕ ውስጥ ትናንት ሌሊት አስር ሰዓት ላይ ባጋጠመ የእሳት አደጋ ጉዳት መድረሱን በዚያው በሱዳን እንደሚገኝ በስልክ የነገረን ዮናስ ደባልቀው የተባለ አንድ ኢትዮጵያዊ ለአሜሪካ ድምፅ ገልጿል። ትናንትና ሌሊት አስር ሰዓት የሌሊት ነው የተነሳው ቃጠሎው። ማአስከሮ አጠገብ ሱቆች አሉ። ኩዳር የሚባል የገበያ አለ፣ ሱቅ አለ እና እዛ የስራ ቦታ የገበያ ቦታ ነው ቃጠሎ የተነሳው። በቃጠለው በመቶ አስር ቤት ወድመዋል። ብዙ ዕቃ ብዙ ንብረቶች ተቃጥለዋል። በጣም በጣም ትልቅ አደጋ ጉዳት ነው የደረሰው። በዚህ መቶ አስር ቤት ጉዳት ሲደርስ፣ ጠቅላላ በቃጠሎ የተጎዱት ሰዎች ሁለት መቶ ሰላሳ ሰባት ሰዎች ናቸው። ንብረታቸው የወደማቸው ቤታቸው የወደማቸው ማለት ነው። ጉዳታቸው ሁለት ህጻናት ተቃጥለው ሙተዋል። የሰሜን ኢትዮጵያው ጦርነት ከሁለት ዓመት በፊት ሲቀሰቀስ ከትግራይ ወደ ሱዳን የተሰደዱ ኢትዮጵያውያን በሚገኙበት በዚህ መጠለያ ጣቢያ ውስጥ የተነሳው እሳት መነሻው ምን እንደሆነ ከጥርጣሬ ያለፈ የታወቀ ነገር አለመኖሩን ዮናስ ጨምሮ ገልጿል። ምናልባት የሚጠረጠረው ከሆነ ቤት የሆነ ልጅ ወጥ ምናምን ሲሰራ እሳት ተቃጠለ ነው የሚባለው። ግን ገና እየተጠናለው አልታወቀ አስር ሰአት ሌሊት ስለሆነ ትንሽ ጥናት እያደረጉ በዚሁ የኡምራ ኩባ መጠለያ ውስጥ የእሳት ቃጠሎ አደጋ ሲያጋጥም የአሁኑ ለሶስተኛ ጊዜ ነው። ከዚህ ቀደም የእሳት አደጋ ሲያጋጥም ስደተኞቹ ተረባርቦ ማጥፋታቸውን ያስታውሰው ዮናስ በአሁኑ አደጋ በሱዳን በሚካሄደው ውጊያ ምክንያት አንድም የሚረዳ አካል በአካባቢው ባለመኖሩ ስደተኞቹ በመተባበር ቃጠሎውን ማጥፋታቸውን ተናግሯል። ዘገባውን ያደረሰን የትግረኛ ክፍል ባልደረባችን በትረ ስልጣን ነው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትሱ ፕሬዝደንት ጆ ባይደን በእንደ አውሮፓውያን አቆጣጠር 1997 በሱዳን ላይ ተጥሎ የነበረውን ማዕቀብ በማስፋት በሱዳን የዴሞክራሲ ሽግግርን በሚያደናቅፉና ሱዳንን ትርምስ ውስጥ ከትተዋል ባሏቸው ግለሰቦች ላይ ዛሬ ማዕቀብ ጥለዋል። የሱዳን መንግሥትን ንብረት የሚያግደውና ከአገሪቱ ጋር የሚደረግን የንግድ ልውውጥ የሚከለክለው በ1997 የተጣለውን ማዕቀብ ፕሬዚዳንቱ በአዲስ መልክ ማደሳቸውን ዛሬ ከዋይት ሐውስ የወጣው መግለጫ አመልክተዋል። በሱዳን የሲቪል ሽግግር መንግሥት ምስረታ በሱዳን የሲቪል የሽግግር መንግሥት ምስረታን የሚያስተጓጉሉ ወይም የሚያዘገዩና የሚያደናቅፉ፣ ሐሳብን የመግለጽ ነጻነትን የሚያፍኑ፣ በስርቆት የተሳተፉ፣ የሰብአዊ መብት ጥሰት የፈጸሙ የተመድን የሰብአዊ እንቅስቃሴ ያስተጓገሉ በተባሉ ግለሰቦች ላይ ፕሬዚዳንቱ ማዕቀብ መጣላቸውን ዋይት ሐውስ በመግለጫው አስታውቋል። በሱዳን ከሁለት ዓመታት በፊት የተፈጸመው ወታደራዊ መፈንቅለ መንግሥት እና ከሁለት ሳምንት በፊት የተጀመረው ግጭት በዩናይትድ ስቴትስ ብሔራዊ ደህንነትና የውጭ ፖሊሲ ላይ ያልተለመደና ልዩ ብሎ የገለጸውን አደጋ እንደጋረጡ ዋይት ሐውስ ጨምሮ አስታውቋል። ይህ በእንዲህ እንዳለ የሱዳን ተፋላሚ ኃይሎች ለሰባት ቀናት የሚቆይ ተኩስ ማቆም እንደሚያደርጉ ማክሰኞ ዕለት ቢያሳውቁም ውጊያው ዛሬም በካርቱም ቀጥሎ ውሏል። የተቀናቃኞቹ የሱዳን ጦር ጠቅላይ አዛዥ ጀኔራል አብዱልፈታህ አልቡርሃን እና የፈጥኖ ድራሽ ኃይሉ መሪ ጀኔራል መሐመድ አምዳን ደጋሎ ወይም ሀመቲ ለሰባት ቀናት የሚቆይ ተኩስ ማቆም እንደሚያደርጉ አስታውቀው ነበር። አንዱ ሌላውን ኃይል ከካርቱም በማስወጣት ቤተ እና የጦር መምሪያውን ለመቆጣጠር ፍልም ያላይ መሆናቸው ታውቋል። መያዝያ ሰባት ቀን በጀመረው ግጭት እስካሁን አምስት መቶ የሚሆኑ ሰዎች ህይወታቸው እንዳጡና አምስት ሺህ የሚሆኑ ደግሞ ጉዳት እንደደረስባቸው የአገሪቱ የጤና ሚኒስቴር አስታውቋል። ሶስት ሺህ የሚሆኑ ሱዳናውያን በአገር ውስጥ እንደተፈናቀሉና አንድ መቶ ሺህ የሚሆኑት ደግሞ ወደ አካባቢው ሀገሮች እንደተሰደዱ ዓለም አቀፉ የስደተኞች ድርጅት አይኦኤም አስታውቋል። የመንግስታቱ ድርጅት የሰብአዊ ጉዳዮችና የአስቸኳይ ጊዜ እርዳታ አስተባባሪ የሆኑት ማርቲን ግሪፊትስ በርካታ የተመድና ዓለም አቀፍ ድርጅቶች በሚገኙባት የቀይ ባሕሯ ከተማ ፖርት ሱዳን ትናንት ተገኝተው ነበር። ግሪፊትስ እና በሱዳን የተመድ መልእክተኛ የሆኑት ቮልከል ፐርስ ከሁለቱ ጄኔራሎች ጋር በስልክ መነጋገራቸው ታውቋል። በተያያዘ ዜና በሱዳን የሚካሄደው ውጊያ ተጨማሪ እልቂት ከማስከተሉና ወደ ቀጠናዊ ግጭት ከመዘዋወሩ በፊት እንዲቆም በኬንያ የሚገኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥሪ አድርገዋል። ተፋላሚ ኃይሎቹ የሱዳንን ሕዝብ ጥቅም እንዲያስቀድሙ ዋና ጸሐፊው ጥሪ አድርገዋል። ሱዳናዊያን የሰብዓዊ አደጋ ተጋርጦባቸዋል። ሆስፒታሎች ወድመዋል፣ የእርዳታ መጋዘኖች ተዘርፈዋል። በሚሊዮን የሚቆጠሩ ሱዳናውያን ከምግብ ዋስትና አደጋ ጋር ተፋጠዋል። በዚህ ምክንያት አሉ ዋና ጸሐፊው፣ የሱዳን ተፋላሚ ጀኔራሎች ከሁለት ሳምንት በላይ የቆየውን ውጊያ ማቆም አለባቸው ብለዋል። ውጊያው መቆም አለበት፣ አሁኑኑ መቆም አለበት። ተጨማሪ እልቂት ከማስከተሉና ወደ ቀጠናዊ ግጭት ተዘውሮ ለዓመታት አካባቢውን ከማወቁ በፊት መቆም አለበት። ዋና ጸሐፊው ጉዟቸውን በመቀጠል ወደ ቦጅምብራ ብሩንዲ በማቅናት በቀጠናው በተለይም በኮንጎ ዲሞክራቲክ ሪፐብሊክ ባለው የጸጥታ ሁኔታ ላይ እንደሚወያዩ የቪኦኤዋ ማሪያማ ዲያሎ ከናይሮቢ ከላከችው ዘገባ ለመረዳት ተችሏል። ከዚያው ከሱዳን ሳንወጣ አድማጮች፣ በሱዳን እየተካሄደ ያለው ግጭት በዓለም አቀፍ አምራቾች ለለስላሳ መጠጥ ከረሜላና መዋቢያዎች ግብዓት የሚውለውንና ገም አራቢክ የተሰኘው ንጥረ ነገር እጥረት እንዲከሰት አድርጓል ተብሏል። በዓለም ሰባ በመቶ የሚሆነው ገም አራቢክ የሚገኘው በሰሃል ክልል ባለውና በአፍሪካ በቆዳ ስፋት ሶስተኛ በሆነው ሱዳን ነው። አኬሽያ ከሚባሉ ዛፎች የሚገኘው ገም አረቢክን ሊተኩ የሚችሉ ንጥረ ነገሮች በጣም ጥቂት መሆናቸውን የሮይተርስ ዘገባ አመልክቷል። በአመት 1.1 ቢሊዮን ዶላር የሚገመት ገቢ የሚያስገኘው ገም አረቢክ የገም ቀለበት ተብሎ በሚጠራውና ከምስራቅ እስከ ምዕራብ አፍሪካ በተዘረጋው በረሃማ የአየር ንብረትና የእህል ምርት የሚያመርተው ክልል በሚጋጠሙበት አካባቢ ነው። ይህም ኢትዮጵያን፣ ቻድ፣ ሶማሊያና ኤርትራን ይጨምራል። ጋም አረቢክ ለዓለም ገበያ እጅግ አስፈላጊ በመሆኑ በሱዳን ላይ ለአስርተ ዓመታት ተጥሎ በቆየው ማዕቀብ ውስጥ አልተካተተም ነበር። ይህም የንጥረ ነገሩን ህገ ወጥ ንግድ ለመቋቋም ነው ተብሏል። በመጨረሻም አድማጮች ባለፈው የፈረንጆች ዓመት በ58 አገራት የሚገኙና ከሩብ ቢሊዮን በላይ የሚሆኑ ሰዎች በግጭት በአየር ንብረት ለውጥና የኮቪድ ወረርሽኝ ባስከተለው መዘዝ እንዲሁም በዩክሬን እየተካሄደ ባለው ጦርነት ሳቢያ የከፋ የምግብ ዋስትና ችግር ገጥሟቸው እንደነበር አንድ አዲስ ሪፖርት ይፋ አድርጓል። በተባበሩት መንግስታት ድርጅትና በአውሮፓ ህብረት ትብብር በሚደገፈው ዓለም አቀፍ የምግብ ቀውስ ሪፖርት የተሰኘው የረድኤት ድርጅቶች ኅብረት ይፋ የሆነው ጥናት የምግብ እጦቱ በሰባት አገሮች ሞት አስከትሏል ብሏል። እነዚህም ሶማሊያ፣ አፍጋኒስታን፣ ቡርኪና ፋሶ፣ ሄይቲ፣ ናይጄሪያ፣ ደቡብ ሱዳንና የመን መሆናቸው ታውቋል። የምግብ ዋስትና ጠውት የገጠማቸውና አስቸኳይ እርዳታ የሚሱት ሰዎች ቁጥር 258 ሚሊዮን መድረሱን ጥናቱ ይፋ አድርጓል አድማጮች ለምሽቱ ያዝነው ዜና በዚህ ተጠናቋል ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ መልካም ምሽት እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችንን ነው። ሐሙስ ሚያዝያ 26 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የድምፅና ምስል አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ የዕለት ዋና አዘጋጅ ጽዮን ግርማ፣ እንዲሁም የማኅበራዊ አሰናጃጃችን አባየሁ ገበያው ናት። የቀጥታ ምስልና ድምፅ አቀናባሪው ደግሞ ጆጌል ነው። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን በቀጥታ ወደ ዕለቱ አብይ ርዕስ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድሮ ድርጅት ዩኤስኤአይዲና የዓለም ምግብ ፕሮግራም ደብሊውኤፍፒ ለትግራይ የሚሰጡትን የምግብ እርዳታ በጊዜያዊነት ማቋረጣቸውን አስታውቀዋል። ለጋሽ ድርጅቶች ውሳኔው ላይ የደረሱት ለእርዳታ የገባው እህል ለገበያ በመቅረቡ ነው ብለዋል። እርዳታ እንዲከፋፈል ማመቻቸት እንጂ እርዳታ ማከፋፈል የመንግስት ሥራ አለመሆኑን የገለጸው የኢትዮጵያ መንግስት በበኩሉ የሚደረገውን ምርመራ እንደግፋለን ያለው የትግራይ ክልል ጊዜያዊ አስተዳደርም ጉዳዩን የሚያጣራ ግብረ ኃይል ማቋቋሙን አስታውቋል። ሀብታሙ ስዩም ተከታትሎታል። የዩናይትድ ስቴትስ የዓለም አቀፍ የልማት ኤጀንሲ ወደ ትግራይ ክልል የሚላከው የእርዳታ እህል መቋረጡን ያስታውቀው ትናንት ረቡዕ ሚያዝያ 25 2015 ዓ ም ባወጣው መግለጫ ነበረ። የልማት ኤጀንሲው አስተዳዳሪ ሳማንታ ፓወር ውሳኔው ከባድ መሆኑን በገለጹበት በዚህ መግለጫ ረሐብ መሰል ከባድ ችግር ውስጥ ላሉ የትግራይ ክልል ነዋሪዎች ለመዋል ታቅዶ የተላከው የምግብ እርዳታ ወደ ሌላ አቅጣጫ ተቀይሮ አካባቢው ውስጥ ላለ ገበያ እየተሸጠ መሆኑን ኤጀንሲው እንደደረሰበት አስታውቀዋል። ጉዳዩን ወደ ዋና የመስሪያ ቤቱ ምርመራ ክፍል አቅርቦት ምርመራ መጀመሩንና የምግብ እርዳታውን በጊዜያዊነት ለማቆም ከመወሰኑ በፊት ከኤጀንሲው ቢሮ የተውጣጡ አመራሮችን ለምርመራ ወደ ኢትዮጵያ መላኩን ሰማንታ አስታውቀዋል። የተደረገውን ምርመራ ተከትሎም ኤጀንሲው አዲስ አበባ ከሚገኘው የአሜሪካ ኤምባሲና ከሌሎች አጋሮች ጋር በመቀናጀት የምግብ እርዳታን በጊዜያዊነት ማቆም ከሁሉም የተሻለው እርምጃ ሆኖ እንዳገኘው አስታውቀዋል። የዩናይትድ ስቴትስ መንግስት ስጋቱን ለኢትዮጵያ ፌዴራላዊ መንግስትና ለትግራይ ክልል ጊዜያዊ አስተዳደር ባለስልጣናት ማሳወቁን የገለጹት ፓወር ባለስልጣናቱም የድርጊቱን ፈጻሚዎች በመለየት በተጠያቂነት እንዲያዙ ለመስራት ፈቃደኝነታቸውን መግለጻቸውን አመላክተዋል። ጠንካራ የቁጥጥር እርምጃ ሲወሰድ የዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ የእርዳታ መርሃ ግብሩን ለመቀጠል ዝግጁ ነው ያሉት ፓወር እርዳታችን ለታቀደላት ያለ ችግር የተጋለጡ ማህበረሰቦች እንደሚደርስም እንተማመናለን ብለዋል። እርዳታው ከታለመለት አቅጣጫ ውጭ መገኘቱ በቅርቡ በሰሜን ኢትዮጵያ በነበረው በሚሊዮን የሚቆጠሩ ሰዎች ከፍተኛ የምግብ ዋስትና ጡት እንዲገጥማቸው ባደረገው ግጭት ምክንያት ለሚሰቃዩ ንጹሐን ሰላማዊ ሰዎች ሌላ ተጨማሪ ጉዳት መሆኑን የልማት ኤጀንሲው አስታውቀዋል። በትግራይ ክልል የሚካሄደው የምግብ እርዳታ ቢቋረጥም ተጨማሪ ህይወት አድን የተመጣጠኑ ምግቦችን ንጹሕ ውሃ፣ መጠጥ ውሃ፣ እንዲሁም የግብርናና የልማት ድጋፍን የመሳሰሉት የተፈጸመው አድራጎት ወይም ዳይቨርሽን ስኪም የማይመለከታቸው ወሳኝ እርዳታዎች ይቀጥላሉ ብለዋል። ዩኤስአይዲ ለአሜሪካ ግብር ከፋዮች ተጠያቂ እንደሆነ ኃላፊነት የሚሰማው ተቋም መሆኑን ገልጾ ኤጀንሲው ጠንካራ የቁጥጥር ክትትልና የግምገማ ሥርዓቶችን በመተግበር እርዳታዎች ለታለመላቸው ብቻ እንዲውሉ ያደርጋል ብለዋል። ዛሬ ይህንን ጉዳይ በተመለከተ በሳምንታዊ መግለጫቸው ላይ የተጠየቁት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ ዓለም እርዳታ እንዲከፋፈል ማመቻቸት እንጂ እርዳታ ማከፋፈል የመንግሥት ሥራ ለመሆኑን ገልጸው መንግሥት በለጋሽ ድርጅቶች በኩል የሚደረገውን ምርመራ ግን ይደግፋል ብለዋል። እርዳታ ስራ ለሰብአዊ ድጋፍ የመጣ እርዳታ ለሰብአዊ አገልግሎት መሆን አለበት። ይህ ዓለም አቀፍ ልምድ ብቻ ሳይሆን አሰራርም ነው። ከዚህ አንጻር የኢትዮጵያ መንግስትን ሚና በደንብ ማወቅ ያስፈልጋል። ኢትዮጵያ መንግስት እርዳታ ያከፋፍሉ እርዳታ ለሚያከፋፍሉ አካላት ሁኔታዎችን ነው የሚያመቻቸው። የጸጥታ ሁኔታ ያመቻቻል፣ ቦታ ያመቻቻል። እርዳታ የማከፋፈል ስራው እርዳታ የሚሰጡ አካላት ናቸው። ስለዚህ የተፈጸመ ምንም አይነት ችግር ካለ ከኢትዮጵያ መንግስት የሚያያዝ ነገር እርዳታ ከሚሰጡ አካላት ይህም ቢሆን የቀረበውን ሁኔታ በተመለከተ የሚካሄደው ምርመራ ተገቢ ነው፣ መደረግ አለበት። እርዳታ ለተረጂ መዋል አለበት። ለተረጂው እንዲሆን ማድረግ ያስፈልጋል። ከዛ ጋር ተያይዞ ወገኖቻችን ተገቢው ድጋፍ እንዲያገኙ ለማድረግ በሚደረገው ጥረት ከግብረሰናይ አካላት ጋር መንግስት ተባብሮ ይሰራል፣ ይነጋገራል፣ እንነጋገራለን። በነገራችን ላይ ስለዚህ ዞሮ ዞሮ እርዳታ የማምጣት የመስጠት የማከፋፈል ጉዳይ የግብረሰናይ ድርጅቶች እንጂ በተመሳሳይ ዓለም አቀፍ የምግብ ፕሮግራም በኢትዮጵያ የትግራይ ክልል ሰብአዊ የምግብ ድጋፎች ከታቀደው ውጭ መዋላቸውን የሚያሳዩ የቅርብ ጊዜ ዘገባዎች በእጅጉ እንዳሳሰቡት ትናንት ባወጣው መግለጫ አስታውቀዋል። ተቋማችን ይህንን ጉዳይ በጥብቅ የሚይዝ ከመሆኑ በተጨማሪ በእጅጉ አስፈላጊ የምግብ ድጋፎች ተጋላጭ ለሆኑ ሴቶች፣ ወንዶችና ሕፃናት በማዳረስ ሂደት ውስጥ የሚፈጠር ጣልቃ ግብነትን አይታገስም ብለዋል። የዓለም ምግብ መርሃ ግብር ዘገባውን ከተመለከተ በኋላ አስቸኳይ ጥልቅ ምርመራ ጀምረዋል። አብሮም ሐቁን ለማወቅና ተጨማሪ ቁጥጥር ለማጠናከር አፋጣኝ እርምጃዎችን ወስዷል። ተቋሙ በትግራይ ክልል ውስጥ ሲያደርግ የቆየውን የምግብ ድጋፍ ስርጭት አቁሟል። በእጅጉ አስፈላጊ የሆኑ እርዳታዎች ለታለመላቸው ተረጃዎች መድረሳቸው እስካልተረጋገጠ ድረስ ስርጭቱን ድጋሚ አይጀምርም ሲል አስታውቋል። የዓለም ምግብ ፕሮግራም በዚህ ተግባር ውስጥ የተሳተፉትን ለመለየት ተረጂዎችን በመለየትና በመመዝገብ ሂደት ውስጥ ያሉ ክፍተቶችን ለመድፈን ከክልሉ ባለሥልጣናት ጋር በቅርበት እየሠራ እንደሚገኝም አስታውቀዋል። ተቋሙ አጋሮቻችን ሕገወጥ ተግባራትን እንዲቆጣጠሩና እንዲያሳውቁ ስምምነት የተደረሰባቸውን የቁጥጥር መንገዶች እንዲያስፈጽሙ በድጋሚ ጥሪ ያቀርባል ያለ ሲሆን የትግራይ ሕዝቦች የክልሉን 84 በመቶ ለምግብ ቀውስ ከዳረገው ሁለት ዓመትን የፈጀ ግጭት ገና እያገገሙ ነው። የዓለም ምግብ ፕሮግራም ሕይወት አድን ድጋፎች በእጅጉ ለሚያስፈልጋቸው ሰዎች በብቃት እንዲዳረሱ ለማድረግም በጽኑ ቁርጠኛ ነው ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ላለፉት ጥቂት ሳምንታት በጉዳዩ ላይ ከዲፕሎማቶች ከዓለም አቀፍ ረጂ ድርጅቶች ተወካዮችና ከክልሉ የማኅበረሰብ ተወካዮች ጋር መወያየታቸውን ጠቅሰው ጉዳዩን አጣርቶ ሕጋዊ እርምጃ ለመውሰድ የሚያስችል ግብረ ኃይል እንዲቋቋም መወሰኑን በትዊተር ገጻቸው ላይ አስፍረዋል። አቶ ጌታቸው በትዊተር ገጻቸው ባጋሩት ደብዳቤ በጦርነትና በመፈናቀል የከፋ ችግር ውስጥ ወድቆ ሰብአዊ እርዳታ በመጠባበቅ ላይ ያለውን ሕዝብ ለማዳን የተለገሰው እህል ለሽያጭ መቅረቡ ከሕዝብና ከተራዶ ድርጅቶች ከፍተኛ ቅሬታ እየቀረበበት ስለመሆኑ ተጠቅሰዋል። ይህ ተግባር ደግሞ በረሃብ አለንጋ እየተገረፉ በሚገኙ ሕፃናት፣ አረጋውያን፣ የአካል ጉዳተኞችና በህመም በሚሰቃዩ ወገኖች ላይ የሚፈጸም ተጨማሪ በደልም ወንጀልም ነው ያለው ደብዳቤው። እንደ ህዝብም እንደ መንግሥትም ሊታገሱት የማይገባ በመሆኑ አድራጎቱ እንዳይደገም ከመከላከል ጀምሮ ቀደም ሲል የተፈጸሙ ጥፋቶችን አጣርቶ የሕግ የበላይነትን ለማስከበር የሚያስችል ክልላዊ ግብረ ኃይል ማቋቋም አስፈላጊ ሆኖ መገኘቱን አስረድተዋል። ክልላዊ ግብረ ኃይሉን በመምራት ውሳኔውን እንዲያስፈጽሙ ሌፍተናል ጄኔራል ፍስሐ ኪዳኑ መመደባቸውንም አስታውቀዋል። ሀብታሙ ስዩምን ለዕለቱ አቢይ ርዕስ አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን የመጽሔቱን ዘገባዎች እናስከትላለን። የሰራተኞችን ደሞዝ ለማዳበሪያ አዳግዢ በዋስትና ያስያዙ የወረዳ አስተዳደር ኃላፊዎች ተከሰሱ። በደቡብ ክልል ሀዲያ ዞን ምስራቅ ባዶዋቸው ወረዳ ከመምህራን በስተቀር አብዛኛው የመንግስት ሰራተኛ ለተከታታይ ሶስት ወራት ደሞዝ እንዳልተከፈላቸውና በዚህም የተነሳ ለከፍተኛ ችግር መጋለጣቸውን ነው የተናገሩት። የተቋረጠው ደሞዛቸው እንዲከፈላቸው ሲሉ በሰላማዊ ሰልፍ ከጠየቁ ሰራተኞች መካከል ከሁለት መቶ በላይ የሚሆኑቱ መታሰራቸውን የአሜሪካ ድምፅ ያነጋገራቸው የአካባቢው ነዋሪዎች አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዘዋል። ስማቸው እንዳይገለጥ ጠየቁን። በሃዲያ ዞን የምስራቅ ባዳዋጮ ወረዳ የመንግስት ሰራተኛ የሆኑ አስተያየት ሰጪ ለተከታታይ ሶስት ወራት ደሞዝ እንዳልተከፈላቸው ተናግሯል። ሌሎችን ከቤት እያስወጧቸው ነው አከራዮች ወተት ለህፃናት ማከራየት አይቻልም። ጭራሹኑ በቃ አንድ መንግስት ሰራተኛ ማለት ከጉልበት ሰራተኛ ያነሰ ስለሆነ ለጉልበት ሰራተኛ አምነው ወተት ለልጆቻቸው የሚያከራዩ ሰዎች መንግስት ሰራተኛን አምኖ ማከራየት አይቻልም። በወረዳው የግብርና ጽህፈት ቤት ሰራተኛ መሆናቸውን የተናገሩት ወይዘሮ ምኞታለንም ከሁለት ወራት መዘገየት በኋላ ደሞዝ እንደተከፈላቸው ጠቅሰውም ያልተከፈላቸው ሰራተኛ መኖራቸውም ተናግሯል። ባለቤቴ በሌላ መስመር ላይ ስላለ ብዙም እኔ እንትን ግን በጣም የሚያሳዝነ አይነት ሁኔታ ውስጥ ያሉ ሰዎች አሉ። አልጋቸውን ፈተው የሸጡ ሰዎች አሉ። ኤሌክትሮኒክስማ በቃ ቴሌቪዥኑን፣ ስልኩን ያለውን ነገር እየሸጠ የበላ አለ። ከትምህርት ቤት ልጁ የተባረረበት አለ። የመጨረሻ በእውነት እዚህ አካባቢ ተዋርዶ ነው ያለው የመንግስት ሰራተኛ። ዝቅ ብሎ ለውራት ያለ ደሞዝ የቆዩ የመንግስት ሰራተኞች ከመቸገራቸው የተነሳ የቤት ለመሸጥ የተገደዱ መሆናቸውም ገልጿል። በወረዳው የተለያዩ ዘርፍ ሰራተኞች አስከፊ ሲሉ ወደ ገለጹት ኢኮኖሚያዊና ማህበራዊ ቀውስ ውስጥ መግባታቸውን የሚያመላክቱት ሌላው ቅሬታ አቅራቢ አቶ ብሩክነት ዳሞም ደሞዛቸው በወቅቱ እንደማይከፈላቸው ተናግሯል። የሶስት ወር ደሞዝ ሳይከፈልልን የረጅም ጊዜ ቆይቷል። ያንን ያልተከፈለውን እንግዲህ ያው ወረዳም ላይ ዞንም ላይ እስከ ክልል እስከ ፌደራል ድረስ እየጫዋን እየታገዛን ዘጠና ቀን ቆይተናል። የሃዲያ ዞን ዋና አስተዳዳሪ አቶ አብርሃም መጫም ችግሩ በሁሉም የዞኑ ወረዳዎች መኖሩን አረጋግጠው የምስራቅ ባዶዎቹ ወረዳን ተነጋግረን ሰሞኑን ለሁሉም ሰራተኞች ከፍለናቸዋል ስሉ ተናግሯል። ተበድረንም ቢሆን የምስራቅ ባህዳዋቸውን ጨርሰናል። ሌሎች ወረዳዎች አካባቢ የሚንጠባጠብ ነገር አለ። ጨርሰናል ከፍለና። ከዚህ ቀጥሎስ አሁንም ተበድራችሁ የምትከፍሉን ወይስ የዘላቂ መፍትሄ ምንድን ነው? አቶ አብርሃም እሱን የክልል ፋይናንስ ቢጠይቅ ይሻላል፣ ምን ይሻላል የሚለሆን የስንት ሰራተኞች ደሞዝ እንደተከፈለ ጠየቁት። የምስራቅ ባህዳዎቹ ወረዳም የፋይናንስ ጽሕፈት ቤት ኃላፊ አቶ አብርሃም ሌላሞም ከግለሰብና ከባለ ሀብቶች ተበድረው ለተወሰኑ ሰራተኞች ክፍያ መፈጸማቸውና አሁንም ያልተከፈላቸው ስለመኖራቸው ገልጿል። የዚህ የመጋቢት ወር ያልተከፈሉ ወደ አስራ ስድስት ሴክተር ኛ ወደ ሁለት መቶ ቤት ይታገኝ እንደዛ ሊሆን ይችላል። ብዛቱ መጣፍቱ ከተቋረጠባቸው የሦስት ወር ደመወዛቸው ውስጥ የአንድ ወሩ ብቻ ለተወሰኑ ሠራተኞች ሰሞኑን እንደተከፈላቸው የተናገሩት ቅሬታ አቅራቢዎቹ አብዛኛዎቹ እንዳልተከፈላቸውና ከፍተኛ ችግር ላይ መውደቃቸውን ተናግሯል። ይህንን ተከትሎም ሠራተኞቹ ደረስብን ያሉትን በደል ህዝብና የመንግስት አካላት እንዲያውቁት ሰላማዊ ሰልፍ በመውጣታቸው ለእስር መዳረጋቸውን ገልጸዋል። ፌዴራል መንግስት አልቃኝ እንዲገባልኝ ህዝቡም እንዲሰማ ብለን ያው ሰላማዊ ሰልፍ ወጥተናል። ድምፅን አሰምተን ሲንገባ እነሱም ሌላ ቁማር ሰሩና ልጆቹን ሰብስቦ መንገድ አዘጉ። የዘጉት እነሱ ነው እያሉ እያሰሩ እያሳደዱ በዚህ ሰት እኛም ጫካ ናለ ነው ከልጆች ከትዳር ሁሉ ነገር ያው ሲጀመርም ልጆች ከትምህርት ቤትም ተፈናቅሎ እንግዲህ በፖሊስ ያው እያሳደዱ እየታሰረው በዚህ ሰዓት ቢያንስ ወደ ሁለት መቶ ሰላሳ የሚሆን ፓብሊክ ሰርቫንት እና ሌሎች ደጋፊዎች ታስሮ ነው ያሉት። የሀዲያ ዞኑ ዋና አስተዳዳሪ አቶ አብርሃም ቁጥራቸውን ባይጠቅሱም የታሰሩት ሰራተኞች ስለሚኖራቸው ተናግረው የታሰሩት ግን በወንጀል ድርጊት በመሳተፋቸው ነው ብሏል። በወንጀልና ተጠርጥረው የታሰሩት እሱን በህግ አግባብ ነው የሚታየው። ስለዚህ ህግ ሰላማዊ ሰልፍ በመውጣታችን መንግስት አልፈለገም። የአካባቢ መንግስት በዛ ምክንያት ነው የሚያስረን ነው የሚለው። ሰላማዊ ሰልፍ ህገ መንግስታዊ ነው። አስፈራር ተጠብቀው እንጂ ሰላማዊ ሰልፍ ቤት አትዘርፍም፣ ሀይል ላይ ጥይት አትተኩስም፣ ፖሊስ አደበድብም። ያ ሰላማዊ ሰልፍ ሳይሆን የአመፅ ሴናሪዮ ነው የነበረው። አቶ ብሩህ ግን ደሞዛችን በወቅቱ ይከፈለን ከማለት በቀር የፈጸምነው የወንጀል ድርጊት የለም ሲሉ ይከራከራሉ። ሌላ አጀንዳ የለንም። ስልጣን የሚባል ነገር የለንም። ይህ ይሰጠን የለንም። ደሞ ሲሰጠልን የመኖር አለመኖር ጉዳይ ነው። እየሞተ ነው ልጆቻችን እየጠፋ ነው እየሞታ ነው ችን ብቻ ነው ያወረ ነው። የዞኑ ዋና አስተዳዳሪ አቶ አብርሃም የችግሩ መነሻ ከውዝፍ የአፈር ማዳበሪያ እዳ ጋር የተገናኘ መሆኑና የኦዲት ግኝት ስለመኖሩም ተናግሯል። ይህም ከአምስት ዓመታት በፊት አንስቶ ሲንከባለል የመጣ ችግር የፈጠረው በወቅቱ የወረዳው ሥራ አስፈጻሚዎችና አመራሮች ስህተት እንደሆነና በሕግ እንዲጠየቁ መደረጉን አቶ አብርሃም ገልጿል። ወረዳ አካባቢ የነበሩ አመራር ወደ ሰጡት ነው እንግዲህ ፋይንዲንጉ የሚያሳየው አንዳንዶቹን በህግም እያስጠየቅን ነው አሉ። ብዙ ሰዎች ናቸው ከዚህ ወረዳው አቶ አብርሃም አርሶ አደሩ በተጠቀመው ማዳበሪያና የወረዳው አመራሮች በፈጸሙት የአሰራር ስህተት ስለምን የመንግስት ሰራተኞች ይበደላሉ በሚል ለተጠየቁት የክልሉን የፋይናንስ ቢሮ ተወቃሽ ያደርጋሉ። የህግ ስህተት ነው። በወቅቱ ኮላተራል ያሳዙትን ሰዎች ቢጠይቃቸው ጥሩ ነው። ለምን አሳዙ የምለውን እኛ አላሳዝንም። የክልሉ የፋይናንስ ቢሮ የህዝብ ግንኙነት ዲሬክተር አቶ አማን ረሽድ ቢሮው የዞንና የወረዳ የደሞዝ ክፍያ ጉዳይ አይመለከተውም ብሏል። በአመቱ መጀመሪያ የሁሉም ሰራተኞች አመታዊ ደሞዝ ጨምሮ አጠቃላይ በጀት ተልኳል። ለአርሶ አደሮች የተሰራጨውን አፈር ማዳበሪያ ገንዘብ ሰብስቦ መመለስ የዞኖችና የወረዳዎች ኃላፊነት ነው ስሉ ተናግሯል። ያለባቸው እነሱ ናቸው ምናልባት ይሄ ከማዳበሪያ ጋር ተያይዞ ምናምን ይቆረጥ ብናል የሚኖር ነገር እሱ አይሆን ነገር እንትን ምክንያት ላይሆን ይችላል። ለምን ምን ምን አሁን እዛ እነሱ በራሳቸው ጊዜ ለማዳበሪያ ተይዞ ሊሆን ይችላል። ከተያዘም ደግሞ ያን ማዳበሪያውን ኢዳ ደግሞ ከአርሶ አደሩ ሰብስበው የመጠቀሙ ደግሞ ስልጣን አላቸው እንጂ ይሄ ምክንያት አይሆንም። ችግሮች ካሉ ኦዲት ይደረጋሉ። ያሉ ችግሮች ካሉ አግባብ ቤቶች ካሉ ብልሹ አስራሮች ካሉ እየፈተሸ በየጊዜው ግብረ መልስ ይሰጣል። አንዳንድ ክስተቶች ሊኖሩ ይችላሉ። እነዚህን ክስተቶች ደግሞ በየጊዜው የሰጣቸው የተግባባ የተወያየን እየንበት ያለበት ሁኔታ ነው ያለው። የቀድሞ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ሲዳማን ጨምሮ ከመበታተኑም በፊት ከ2005 እስከ 2010 ዓ ምት የተወዘፈው 5.6 ቢሊዮን የአፈር ማዳበሪያ ኢዳ እንደነበረበት ተገልጿል። በኢዳው ውዝፍ የተነሳ የሰራተኞችን ደሞዝ መክፈል የተሳነው የምሥራቅ ባዶዎች ወረዳም ተከፍሏል የተባለውን ጨምሮ 61 ሚሊዮን ብር ውዝ ፍዳ እንዳለበት ተመላክቷል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም አመሰግናለሁ ዮናታን። ክብራትና ክብራን አድማዊ ተመልካቾቻችን፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ተከታዩ የመጽሔት ዘገባ ደግሞ እስካሁን ከ3500 በላይ ኢትዮጵያውያን ከሱዳን መውጣታቸውን የኢትዮጵያ ውጭ ጉዳይ ሚኒስቴር ያስታወቅበትን ይመለከታል። ከኢትዮጵያውያኑም በተጨማሪ በሺዎች የሚቆጠሩ የ61 አገሮች ዜጎችም በኢትዮጵያ በኩል መውጣታቸውንና 75 የበረራ ፈቃዶች መስጠታቸውንም የሚኒስትሩ ቃል አቀባይ አምባሳደር መለስ አለም አመልክተዋል። ከ1400 በላይ ሱዳናውያንም በስደት ወደ ኢትዮጵያ ስለ መግባታቸው ገልጠዋል። በሌላ ዜና የጀርመኑ መራሄ መንግስት ኦላፍ ሾልዝ ለይፋዊ የስራ ጉብኝት ዛሬ አዲስ አበባ ገብተዋል። በግጭት ለተጎዳው የሰሜን ኢትዮጵያ መልሶ ማቋቋም የሚሆን ድጋፍ ያደርጋሉ ተብሎም ተጠብቋል። ይለናል ከኔዲ አባትን ያጠናቅረው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ በሰጡት መግለጫ በሱዳን ካለው ወቅታዊ ቀውስ ጋር በተያያዘ በችግር ላይ የሚገኙ ኢትዮጵያውያን እንዲሁም የሌሎች ሀገራት ዜጎች በኢትዮጵያ በኩል ከሱዳን መውጣታቸውን ቀጥለዋል ብለዋል። የኢትዮጵያ መንግስትም ለዚሁ ተግባር ባቋቋመው ግብረ ኃይል እና በኤምባሲው በኩል ድጋፍ እያደረገ እንደሚገኝ ገልጸዋል። ከሱዳን ችግር ጋር በተያያዘ የተለያዩ ሀገሮች፣ የተለያዩ ዓለም አቀፍ ድርጅቶች እኛን ጨምሮ ዜጎቻቸውን በተመለከተ ያስባሉ ይሸነቃሉ እስካሁን 1ንድ ሀገሮች ዜጎቻቸውን በኢትዮጵያ በኩል ላስወጥተዋል። ወደ 7726 ይሆናል። ከዛ ውስጥ 3517 የሚሆኑት ኢትዮጵያውያን ናቸው። 75 የሚሆኑ የበረራ ፈቃዶች ሰጥተዋል። ለእነዚህ ሁሉ ዓለም አቀፍ የሰብአዊ መብትን መርህ መሰረት ያደረገ ድጋፍ በኢትዮጵያ መንግስት በኩል ተሰጥቷል በዋናው መስሪያ ቤት እና ገዳሪፍ እና ካርቱም ባሉ ኢትዮጵያ ኤምባሲዎች አማካኝነት ተገቢው ክትትል ይደረጋል። 11 የመንግስት ተቋሞችን የያዘ አጎራባች ክልሎችን የያዘ እንደዚሁ ብሔራዊ ግብረ ኃይል ተቋቁሞ ስራውን እየሰራ ነው። ቦታው ድረስ ኩርሙክ መተማ ድረስ እየተካሄደ የሚሰራ ስራ ነው እና ትኩረት ተሰጥቶት እየተሰራ ይገኛል። መንግስት በሱዳን ለሚገኙ ኢትዮጵያውያን ዜጎች ብዙም ትኩረት እየሰጠ አይደለም በሚል የሚቀርቡ ቅሬታዎችን በመጥቀስ ለተነሳላቸው ጥያቄም አምባሳደር መለስ ምላሽ ሰጥተዋል። ብዙ ቁጥር ያላቸው ኢትዮጵያውያን ሱዳን ይኖራሉ። በመቶ ሺዎች ወይም ጣሪያው አንድ ሚሊዮን አካባቢ ሊሆን ይችላል። አንድ ሚሊዮን ሰው ተፈናቀለና አውጣ ብሎ ለማለት ለማግኘት ራሱ በጦርነት ውስጥ ቀላል ጉዳይ አይደለም። ኤሌክትሪክ የለም፣ መብራት የለም፣ ውሃ የለም። በዛ ውስጥ የሚገጥማቸው ችግር እንዳለ ሆኖ በጦርነት ውስጥ ሚሲዮኖች የአቅማቸውና የፍላጎታቸውን ያህል መንቀሳቀስ አይችሉም። ስለዚህ ብዙ ፈተናዎች አሉ። ለተቀማጭ ቅርብ ሆኖ አይነት ነገር እንዳይ እንደዚህም ሆኖ ካርቱም ያለው የኢትዮጵያ ምሲ፣ ገደሪፍ ያለው ኢትዮጵያ ቆንስላ ጽህፈት ቤት ብቻ ሳይሆን ከዋናው መስሪያ ቤት ከጤና ጥበቃ ሚኒስቴር፣ ከኢሚግሬሽን እና ዜግነት ጉዳይ፣ ከሌሎችም መስሪያ ቤቶች ሰራተኞችን አቅሞቻችንን ሁሉ እዛ አካባቢ ያሰማርተን ነው። የዚህ ብቸኛው ግቡ ዜጎችን መታደግ ነው። ለምሳሌ ጦርነቱ ሲከሰት የመጡት ሰዎች ሁሉም የኢትዮጵያዊነት መታወቂያ ያላቸው ማለት አለ። ግን የኢሚግሬሽንና ዜግነት ጉዳይ ሁኔታዎችን አገናዝቦ ተገቢውን የራሳቸውን ማጣራት አድርገው መታወቂያም የጉዞ ስነድም የሌለው ሰው ወደ ሀገር እንዲገባ ትራንስፖርት ይደረግበታል። የሕክምና ድጋፍ ይደረግለታል። ሱዳናውያን ስደተኞችም ወደ ኢትዮጵያ እየገቡ እንደሚገኙ ተናግረዋል። ወደ 1469 ሱዳናዊያን ስደተኞች ሆነው ወደ አገር ቤት ገብተዋል። እንደምታውቁት ጦርነቱ በአብዛኛው የተካሄደ ያለው ካርቱም እና ምዕራብ ሱዳን አካባቢ ነው። እኛ ከሱዳን ጋር የምንዋሰነው በምስራቅ አካባቢ ነው። ስለዚህ ዚህ አካባቢ አሁን በአስቸኳይ ስጋት የሚሆን ጦርነት ስለሌለ የስደተኛ ፍልሰቱ የሚጠበቀውን ያህል ነው። ኢትዮጵያ መንግስት ድንበር አይዘጋም። ድንበር የመዝጋት ልምድ የለውም። በተያያዘ የሱዳን ተፋላሚ ኃይሎችን ወደ ሰላም ንግግር ለማምጣትና በሀገሪቱ ሰላም ለማስፈን በሚል በተናጥል የሚደረጉ ጥረቶችን ኢትዮጵያ እንደማትደግፍ የገለጹት ቃል አቀባዩ ያልተቀናጀ ያሉት ይህ አካሄድ ችግሩን ከማባባስ ያለፈ ፋይዳ የለውም ብለዋል። ኢትዮጵያ የሱዳን ችግር በተባበሩት መንግስታት በአፍሪካ ሕብረትና በኢጋድ በተጀመረው ጥረት ሊፈታ ይገባል ብላ እንደምታምንም ነው የተናገሩት። በሌላ ዜና የሱዳን ግጭት በቀጠለበት በዚህ ወቅት በምስራቅ አፍሪካ ሁለት ሀገራት ይፋ የስራ ጉብኝት የሚያደርጉት የጀርመን መራሄ መንግስት ኦላፍ ሾልዝ ዛሬ አዲስ አበባ ገብተዋል መራሄ መንግስቱ ቦሌ አለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያና አቀባበል አድርገውላቸዋል በኢትዮጵያ በሚኖራቸው ቆይታ ከፕሬዝደንት ሳህለ ወርቅ ዘውዴ ከጠቅላይ ሚኒስትር አብይ አህመድና ከትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ ጋር ይወያያሉ ተብለው የሚጠበቁት ሾልዝ ለኢትዮጵያ አዲስ ድጋፍ ይፋ ያደርጋሉ ተብሎ እንደሚጠበቅም የውጭ ጉዳይ ሚኒስትር የሚኒስቴር ቃል አቀባዩ በዛሬው መግለጫቸው ጠቅሰዋል። ከመራሄ መንግስቱ ጋር በርካታ ባለሀብቶች ይገኛሉ። በቆይታቸውም ከፌድሪ ከፍተኛ የመንግስት የስራ ኃላፊዎች ጋር በሁለትዮሽ እና አካባቢ እንዲሁም በዓለም አቀፍ ጉዳዮች ይመክራሉ ተብሎ ይጠበቃል። በብዙ ፈታኝ ወቅቶች ከኢትዮጵያ ህዝቦች ሆኑ የቆየች ሀገር ናት። አሁን በቆይታቸው የሰላም ሂደቱ በተለይም ከዳግም ግንባታና መልሶ ማቋቋም አንጻር ድጋፍ ያደርጋሉ ተብሎ ይጠበቃል። የጀርመኑ መራሄ መንግስት ኦላፍ ሾልዝ በነገው እለት ደግሞ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ማህመድ ጋር ተገናኝተው እንደሚወያዩ የሚጠበቅ ሲሆን ከውይይቱ በኋላ ወደ ቀጣዩ መዳረሻቸው ኬንያ ያምራሉ። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ አድማጭ ተመልካቾቻችን በተከታዩ ርዕስ ደግሞ ከአዲስ አበባ ወደ ወላይታ እናቀናለን የወላይታ ዞን ዳግም ውሳኔ ህዝብ ሰኔ 12 2015 ዓ.ም እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ የመራጮች ምዝገባና የድምፅ የመስጠት ሂደትም በአንድ ቀን እንደሚከናወን ቦርዱ ይፋ አድርጓል በወላይታ ዞን የሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች ውሳኔ ህዝቡ መካሄዱን ተቃውመዋል። ምርጫ ቦርድ ባለፈው ጥር ወር ተካሂዶ በነበረው ውሳኔ ህዝብ በወላይታ ዞን የተከናወነው የውሳኔ ህዝብ ምርጫ የተጭበረበረ መሆኑን ይፋ አድርጎ ውሳኔ ህዝቡ በድጋሚ እንዲካሄድ መግለጹም ይታወሳል። ለዝርዝሩ መለስካቸው አመሃ የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከፓርቲዎችና ጉዳዩ ከሚመለከታቸው መንግስታዊ አካላት ተወካዮች ጋር ባደረገው ውይይት ቀደም ሲል በወላይታ ዞን ተካሄዶ ውድቅ የተደረገውን የሕዝበ ውሳኔ ሂደት ለማረም ሰኔ 12 ቀን 2015 ዓ ም ድጋሚ ሕዝበ ውሳኔ በዞኑ እንደሚያካሂድ ይፋ አደረገ። የምርጫ ቦርድ ምክትል ሰብሳቢ አቶ ውብሸት አየለ በውይይት መድረኩ ለተሳተፉት የተለያዩ ፓርቲዎች መሪዎችና የዞኑ ከፍተኛ የመንግሥት ሥራ ኃላፊዎች እንዲሁም የአንዳንድ የፌዴራል መስሪያ ቤቶች ተወካዮች ይህን ከፍተኛ ጥፋት የተፈጸመበትን የውሳኔ ሕዝብ ሂደት ማረም በሀገሪቱ እየተካሄደ እንደሆነ ለሚነገረው ዴሞክራሲያዊ የፖለቲካ ሥርዓት ግንባታ ወሳኝ መሆኑን አስገንዝበዋል። ይህንን ሕዝበ ውሳኔ እንደገና ስንደግመው ትልቁ ተስፋችን ቀደም ሲል ያጋጠሙ የሕግ ጥሰቶች በድጋሚ የማይከሰቱበት ሁኔታ በጋራ እንፈጥራለን በሚል ነው። ሁላችሁም እንደምታውቁት ሕዝበ ውሳኔ አንዱ ህዝቡ በነፃነት የሚፈልገውን ምርጫ የሚያሳይበት ነው። ያንን ላይ መሰረታዊ የሆነ ችግር ከደረሰ በተመሳሳይ ሁኔታ እጣ ፈንታው መጥፎ ይሆናል ማለት ነው። ስለዚህ አጥብቀን የምናሳስበው ከዛሬው ጀምሮ ይሄ ዛሬ የሚወጣው የህዝበ ውሳኔ ዝግጅትና የጊዜ ሰሌዳ እሱን መሰረት አድርገን የምንሰራው ስራ በሙሉ የተቃና እንዲሆን የሁላችሁም ትብብር ያስፈልጋል ማለት ነው። በዚሁ መሰረት ምርጫ ቦርድ አዲስ የነደፈውን የውሳኔ ህዝብ አካሄድ የጊዜ ሰሌዳና የሥራ የስራ ክናወኖች ዝርዝር አቅርበዋል። ባለፈው ህዝበ ውሳኔ ያጋጠሙ ችግሮችም በቀረቡት ገለጻዎች ተዳሰዋል። ከፓርቲዎችና ከወላይታ ዞን የመንግሥት አካላት በቀረቡት ሐሳቦችና ውሳኔዎች ላይ የተለያዩ ሐሳቦች ተሰንዝረዋል። በተለይ ግን የብዙዎቹን ቀልብ የሳበው ቦርዱ በዚህኛው የሥራ ክንውን መርሃ ግብሩ መሠረት ድምፅ የሚሰጥበትና የመራጮች ወይንም ድምፅ የሚሰጠው ሕዝብ ምዝገባ በአንድ ቀን ይከናወናል የሚለው የቦርድ ውሳኔ ነው። ብዙዎቹ የዞኑ አስተዳደር ባለሥልጣናት ይህ ቢስተካክል ይሻላል የሚል ሐሳብ አቅርበዋል። ቪኦኤ የቦርዱን ምክትል ሰብሳቢ አቶ ብሸታየልን ይህ የማይለወጥ የቦርድ ውሳኔ ይሆን ሲል ጠይቋቸዋል። እንግዲህ ይኸው የህዝበ ውሳኔውንና የመራጮች ምዝገባ አንድ ቀን ያደረግነው መሰረታዊ በሆነ ምክንያት ነው። ይህም በጥሰቱ ምክንያት ነው። ጥሰቱን ድጋሜ ቢመጣ እንዴት እንቋቋመዋለን የሚለውን። መራጮቹ ይመዘገባሉ፣ ወዲያው ወደ ድምፅ መስጫው ቦታ ይሄዳሉ። ይሄ ነው መሰረታዊ ምክንያታችን። ይህንን ሁኔታ ደግሞ የማጨናነቅ ነገር እንዳይመጣ የዕለት ተዕለት በአንድ ምርጫ ጣቢያ 1500 ሰው ይሆን የነበረውን በአንድ ምርጫ ጣቢያ 800 አድርገናል። ለዚህ ተጨማሪ ከ600 በላይ የሆኑ ምርጫ ጣቢያዎችም ከበፊቱ ከነበረው በዞኑ ላይ ጨምረናል። ስለዚህ እንደ እነዚህና እነዚህን የመሳሰሉ አይነት የመፍትሄ አካሄዶች አስቀምጠን ነው እያደረግን ያለ ነው። በእኔ እምነት የቦርዱን ውሳኔ መሰረታዊ የሆነ ምክንያታችን ይህንን የያዘውን ውሳኔ ያሳውቀናል። ነገር ግን የምክክር መድረክ ነው፣ በእርግጥ እንዳልከው። ስለዚህ ብሔራዊ ምርጫ ቦርድ የቦርድ አባላት እንደገና ጉዳዩን በዚህ ነገር ላይ የተነሳውን አያዩትም አይደለም የሚለው ግን መሰረታዊ ምክንያታችን ይሄ ነው። ምን ያህል ሊቀየር እንደሚችል እርግጠኛ ለው። በወላይታ ዞን ከሚንቀሳቀሱ ተቃዋሚ ፓርቲዎች አንዱ የወላይታ ህዝባዊ ዴሞክራሲያዊ ግንባር የውሳኔ ህዝብ በዞኑ በድጋሚ መካሄድን አጥብቆ እንደሚቃወም ይፋ በፓርቲው አንዳንድ አባላት እንደተነገረው ከሆነ ምርጫ ቦርድ በዚህ ጉዳይ በመጀመሪያው ዙር የተፈጸመውን ማጭበርበር ይፋ አድርጎ ወደ ህግ አደባባይ እንዲቀርብ ያደረገው እርምጃ የሚመሰገን ነው ይላሉ። ይህ በሕግ እየተያዘ ጉዳይ በእንጥልጥል እያለ ድጋሚ ውሳኔ ህዝብ መካሄዱንም አጥብቀው ይቃወማሉ። የግንባሩ ሊቀመንበር አቶ ጎበዜ ጎዓም ለቪኦኤ ይህንን ብለዋል። ምርጫ ቦርድ ዳግም ምርጫ አካሂዳለሁ የሚለውን የምንቃወምበት የተለያዩ መንገዶች አሉ። አንደኛው ምርጫው ይህ ህገ መንግስታዊ ነው። የአገሪቱን ህገ መንግስት እየጣሰ ነው። የፖለቲካ ውሳኔ ነው። በሀገሪቱ ህገ መንግስት አንቀ ዘጠኝ ላይ የተቀመጠው ድንጋጌ የሚጥስ የትኛውም ውሳኔ ከዚህ ህገ መንግስት ጋር የሚቃረን ከሆነ በመንግስትም ባለስልጣን ይወሰን፣ በተለያየ ቡድን የሚወሰን ተቀባይነት የለውም የሚለውን መርህ ጣስ ስለሆነ ሪፈረንደሙ የወላይታን ህዝብ ፍላጎት ጥያቄውን ያላማከለ በመሆኑ ዳግም ሪፈረንደም መደረግ የለበትም የሚል ጽኑ አቋም ያለን በተመሳሳይ መንገድ የሚደረግ ከሆነ ሪፍረንደም ሊደረግ የሚችልባቸው አቅጣጫዎችን በዛሬው መድረክም ጠቁመናል። እሱ ምንድን ነው? የወላይታ ህዝብ ብሔራዊ ክልል የሚል ወይም ብቻዬን ክልል ልሁን የሚል አማራጭ ተካቶበት የሚደረግ ምርጫ ከሆነ ድጋፋችን። ለአቶ ብሸታ አየለ፣ ለዚህ ቦርዱ ያለው መልስ ምንድን ነው የሚል ጥያቄ አቅርቤላቸው ነበረ። ይሄ ለእኛ የሚቀርብ ጥያቄ አይደለም። ይሄ ጥያቄ መቅረብ ያለበት ለክልል ምክር ቤቱ ከዛም አልፎ ለፌዴሬሽን ምክር ቤት ነው። እኛ አንድ ህዝበ ውሳኔ እንዲፈጸም የሚመለከተው በህግ የተቀመጡ አካላቶች አሉ። እነሱ ሲልኩልን ነው የምናስፈጽመው። በዚህ ጉዳይ ላይ አሁን የፌዴሬሽን ምክር ቤት ነው የላከልን። አንዱ ስልጣን ያለው አካል እሱ በመሆኑ ሲልክልን ከዛ በኋላ የእኛ ስራ ምንድን ነው? እሱ የጊዜ ሰሌዳውን ማውጣትና በዛ መሰረት ማስፈጸም ነው። ይሄ ከእኛ ስልጣን ውጪ ነው። ከኛ ስልጣን ውጭ የሆነ ነገር እዚህ ጋር ማቅረብ ምንም የሚጠቅመው ነገር የለም። ባለፈው ጥር ወር ምርጫ ቦርድ ቀደም ሲል በደቡብ ኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ክልል ስር የነበሩ የተወሰኑ ዞኖችና ልዩ ወረዳዎች ተጣምረው አዲስ ክልል ለመመስረት ባካሄደው ህዝበ ውሳኔ መሠረት በወላይታ ዞን የተካሄደው ምርጫ የተጭበረበረ መሆኑን ይፋ አድርጎ ውጤቱን መሰረዙ ይታወሳል። በአሁኑ ወቅት በዚህ የሕግ ጥሰት የተጠረጠሩ ከዘጠና የማያንሱ ሰዎች ክስ እንደተመሠረተባቸውም የፍትሕ ሚኒስትር ይፋ አድርጓል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። እስካቸው አመሰግናለሁ ለዘገባው። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ለምሽቱ የመጨረሻ ወዳደረግነው የትንታኔ ርዕስ ነው የምንሻገረው። ዓለም አቀፍ ርዕሰ ጉዳዮችን ይመለከታል። ወደ ጎረቤት ሱዳንም ይወስድናል። በሱዳንም ሆነ በቀጠናው ወታደራዊ አገዛዝን አንፈቅድም አሉ የኬንያው ፕሬዝዳንት ሲናገሩ። የምስራቅ አፍሪካ ክልላዊ ማህበረሰብ አባል አገሮች መሪዎችና ሀገራችን አህጉራችን ወደ ወታደራዊ አገዛዝ እንድትንሸራተት አይፈቅዱም ሲሉ ነው የኬንያው ፕሬዚዳንት ዊልያም ሩቶ ያሰሙት ንግግር። ሩቶ ይህን ያሉት ባለፈው ማክሰኞ ናይሮቢ ውስጥ በተካሄደ ከፍልሰት ጋር በተያያዙ ጉዳዮች ላይ ያተኮረው ጉባኤ ወቅት ባሰሙት ንግግር ነው። አገራቸው ኬንያና የተቀሩት የምስራቅ አፍሪቃ ማህበረሰብ አባል አገራት መሪዎች ሱዳን ውስጥ የሚዋጉትን የሁለቱንም ኃይሎች ወታደሮች ተጠያቂ እንደሚያደርጉ ነው የገለጡት። ክልላዊ ማህበረሰብ ኢጋድ እስካሁን ውጊያው ለዘለቄታው እንዲቆም ማድረግ ባይችልም እንደ አንዳንድ ተንታኞች እምነት ግን ተፋላሚዎቹ የጦር ጄኔራሎች ተቀምጠው እንዲነጋገሩ ግፊት በማድረግ ሊያግዝ ይችላል ተብሏል። ቪክቶሪያ አሙንጋ ከናይሮቢ ያስተላለፈችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች። ሁለቱ የሱዳን ተቀናቃኝ ወታደራዊ ኃይሎች ውጊያውን ከጀመሩ አንድ ወር ሊሆን ነው። ዓለም አቀፉ ማህበረሰብ ሁለቱ ወገኖች ተኩሱን እንዲያቆሙ ያደረጉት ጥረት ሊሰምር አልቻለም። ሁለቱም ወገኖች ሶስት ጊዜ የተኩስ አቁም ስምምነት አድርገው ሶስቱንም ጥሰው ውጊያውን ቀጥለዋል። የምስራቅ አፍሪካ ሀገሮች መሪዎች በበኩላቸው በክልላችን ወታደራዊ አገዛዝ እንዳይኖር እናግዳለን እያሉ ነው። ሱዳን አስተዳደሯን በተመለከተ እርምጃ እያስመዘገበች ነበር የሚሉት የኬንያው ፕሬዚደንት ዊሊያም ሩቶ በትንሽ አለመግባባት የተነሳ እንዲበላሽ አንፈቅድም። ተዋጊዎቹን ወታደሮች በተጠያቂነት እንይዛለን ብለዋል። የሚያጣላቸውን ጉዳይ ተነጋግረው ሊፈቱ ሲችሉ የህዝቡን የንግድ ድርጅት መተዳደሪያውን የሚወድሙበት ብጥብጥ የሚፈጥሩበት አንዳችን ምክንያት የለም። አህጉራችንን ወደ ወታደራዊ አገዛዝ እንዳትንሸራትፍ ለመከላከል ቆርጠን ተነስተናል። አህጉራችን ዲሞክራሲያዊ ተቋማት ለመገንባትና ህዝቡ የሚፈልገውን አስተዳደር እንዲመርጥ ለማስቻል ዝግጁ ናት። ማቻሪያ ሙኔኔ የመሳሰሉ የዓለም አቀፍ ግንኙነት አዋቂዎች በበኩላቸው የምስራቅ አፍሪካ ሀገሮች ክልላዊ ማህበረሰብ ኢኤሲ ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ ያደረገው ጥረት ባይሳካለትም፣ ሱዳንን በሚመለከት ግን የጦር ኃይሉ ውጊያ ማቆም እንዳለበት ማሳመኑ ሊቀናው ይችላል ስለምን ሱዳን ራሷ የዚህ ማህበር አባል ለመሆን እየሞከረች ነውና ይላሉ። የተቀናጀ ጥረት ነው የሚያስፈልገው። ዳጋሎንም ይሁኑ ቡርሃንን የሚያነጋግርበት መንገድ ያለው ካለ መገዳደሉ ስለማይጠቅማቸው ሊያቆሙት እንደሚገባ ይንገራቸው። ተዋጊዎቹን መሪዎችም በአካባቢው ሀገሮች የተገለሉ ሆነው መኖር እንደማይበጃቸው ያሳውቃቸው። የተባበሩት መንግስታት ድርጅት እንዳለው በውጊያው እስካሁን 550 ሰው ተገድሏል። ከ4900 የሚበልጡ ሰዎችም ቆስለዋል። ሁለቱ ወገኖች አንዱ ሌላኛውን ጥፋተኛ አድርገው ይካሰሳሉ። ኒክ ወስካት ሮያል አፍሪካን ሶሳይቲ የተባለ ቢሮው ለንደን የሆነ የበጎ አድራጎት ተቋም ዳይሬክተር ናቸው። የምስራቅ አፍሪካ ቀጣና ሀገሮች በኮንጎ ጥረታቸው ስኬት ባያገኙም አሁን ከሌላ አካል ጋር ሆነው ሳይሆን በራሳቸው የሱዳንን ተፋላሚ ወገኖች ትጥቃቸውን እንዲያወርዱ ለማሳመን እድል ሊኖራቸው ይችላል ብለዋል። ዴሞክራሲያዊት ኮንጎ ውስጥ ፊትም የተባበሩት መንግስታት ድርጅት ሰላም አስከባሪ ተልኮ ሞኑስኮ ሰላም እንዲሰፍን ጥረት ሲያደርግ ነበረ። የምስራቅ አፍሪካው ኃይል የገባው የዚያ ተጨማሪ ሆኖ ነው። የገባውም በግጭቱ የሚሳተፉት የተለያዩ ወገኖች በተለይም በኪንሻሳ ባለስልጣናት ይሁንታ አግኝቶ ነው። ሱዳንን ስንመለከት ግን በአሁኑ ሰዓት እንደዚህ አይነት ስልጣን ያለው አካል ኖሮ የሰላም ጥረትን ለማድረግ እንዲገቡ በስምምነት የሚፈቅድበት ሁኔታ የለም። የምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ባለስልጣን ኢጋድ የደቡብ ሱዳን ፕሬዚደንት ሳልቫኪርን፣ የኬንያውን ዊሊያም ሩቶን እና የጅቡቲውን ኢስማኤል ጌሌን ተዋጊዎቹን ወገኖች እንዲሸመግሉ ሊልክ ባለፈው ሳምንት ተስማምቷል። እናም ደቡብ ሱዳን ባስተናገደችው ድርድር ተኩስ ለማቆም ሁለቱ ወገኖች የተስማሙ ቢሆንም ተግባራዊ አልተደረገም። የዓለም አቀፍ ግንኙነቶች ተንታኙ ማቻሪያ መዋኔ እንደሚያስረዱት ሳልቫኪር ሀገራቸው በሱዳን ወደብ ስለምትገለገል የውጊያውን መቆም ከሀገራቸው ጥቅም አኳያም ይፈልጉታል ብለዋል። ደቡብ ሱዳን ወደብ አልባ ሀገር ናት። እንደምታውቁትም ነዳጅ አምራች ሀገር ናት። ነዳጇን ደግሞ በካርቱም በኩል አድርጋ ነው ወደ ቀይ ባህር የምትልከው። ስለዚህ አሁን እየተጎዳች ነው። ሳልቫኪር የሱዳንን የጦር ኃይሎች አዛዥ ጀነራል አብደልፈታህ አልቡርሃንንና የፈጥኖ ደራሽ ኃይሉን አዛዥ ጀነራል መሐመድ ሀምዳን ዳጋሎን ለየብቻ በስልክ እንዳነጋገሩና ሁለቱም ተደራዳሪዎቻቸውን ሊልኩ እንደተስማሙ ከትናንት በስቲያ ማክሰኞ አስታውቀዋል። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ቆንጂት ታየን ለቀድሞ ዘገባው አመሰግናለሁ። ወደ ሁለተኛው አጋማሽ ዘልቀናል። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ ስድስት መሆኑን ያመለክታል። ቀዳሚው ሳይንስ ነው። ሰው አልባዎቹ በራሪዎች አስተናጋጆች ይለናል። ሰው አልባ አውሮፕላኖች ወይም ድሮኖች በጦርነት፣ በጸጥታ አጠባበቅና በግብርና ዘርፍ የተለያዩ ዓላማዎችና ና አገልግሎቶች ይላሉ። ከጊዜ ወደ ጊዜም ቁጥራቸው እየጨመረ የሚታዩት ሰው አልባዎቹ በራሪዎች በብዙ የአሜሪካ የንግድ ዘርፎችም እንደ ኩኪስ ብስኩትና ቡና ያሉ መስተንግዶችን ከተጠቃሚዎች በራፍ በማድረስ ሽመታውን እያሳለጡ ይገኛሉ። የአሜሪካ ድምፅ ጁሊ ታቦ የዘገበችውን ግርማ ደገፋ ወደ አማርኛ መልሶ እንዲህ ያቀርብልናል። በዚህ ወጣ ያለ የምስራቅ ቨርጂኒያ መንደር አንድ ያልተለመደ ነገር እየተከናወነ ነው። ለአቶ ባው ቤተሰብ የተሸመተ አስቤዛ በድሮን ተጭኖ እየደረሰ ነው። ለእኛ ለመንትዮች ወላጆች በጣም አመቺ ነው። እነሱን መኪና ውስጥ ማስገባትና ማስወጣት አይኖርብንም። ባው ሸቀጣ ሸቀጦቹን አቅራቢያው ከሚገኝ ዎልማርት ነበረ በኦንላይን ያዘዘው። ዎልማርት ከአሜሪካ ትልልቅ ቸርቻሪዎች አንዱ ነው። ባለፈው ዓመት ብቻ ስድስት ሺህ ጊዜ ነው ሸቀጦችን በድሮን ያደረሰው። ድሮኖች ሁለት ነው ፋይዳቸው፣ አንደኛው ፍጥነትና ብቃት ሲሆን፣ ሌላው ደግሞ ዘላቂነታቸው ነው። ኩባንያው ትዕዛዞችን ለማድረስ የሚጠቀምበት አገልግሎት ድሮን አፕ ይባላል የድሮን ዕቃ ማድረሻ አገልግሎት በተለይ ተስማሚነቱ በገጠራማ አካባቢዎች ለሚኖሩና ለአዛውንቶች ወይም መራመድ ለማይችሉት ነው ድሮኑ ከመሬት በ25 ሜትር ርቀት ላይ የሚጓዝ ሲሆን ይህም ለግል ህይወት ከለላና ድምፁን ለማራቅ ይረዳል ነገር ግን ትልቁ ችግር ይላል ድሮን አፕ በፌዴራሉ የአቪሽን መስሪያ ቤት የተጣሉት ጥብቅ ህግና መመሪያዎች ናቸው የፌዴራሉ አቪዬሽን የድሮን ቴክኖሎጂን ለማሳደግ ብዙ የሰራ ይመስለኛል። ሆኖም ከእኛ እርምጃ ጋር እኩል አልተራመደም። ለቪኦኤ በሰጠው ቃል የፌዴራሉ አቪዬሽን ከመጪው መስከረም ወር ጀምሮ ድሮኖች ምንና የማን መሆናቸውን የሚገልጽ የመልእክት ስርጭት እንዲለቁ ይጠይቃል። ይህም በሰው አልባ አውሮፕላኖች የትራፊክ አስተዳደር ረገድ ትልቅ እርምጃ ነው የሚሆን ብሏል። ድሮንን ማቀናጀት በፌዴራሉ አቪዬሽን መስሪያ ቤት ትልቅ መነጋገሪያ ነው። የምናወራው እኮ ድሮኖችን አሁን ካለው ጠቅላላ የአየር ትራፊክ ቁጥጥር ስርዓት ጋር እንዴት ማቀናጀት እንደምንችል ነው። ይሄም ለሸማቾች የምስራች ነው። ለወደፊት የሰው አልባ አውሮፕላን የድሮን አቪዬሽን ለሁሉም አካላት ትልቅ ጥቅም የሚኖረው ይመስለኛል። ብዙ ኩባንያዎች በገቡበት ቁጥር እቃዎችን በተሻለ ፍጥነትና ደህንነት ያገኙታል ማለት ነው። ግርማ ደገፋን ለግሩም ዝግጅቱ አመሰግናለሁ። አድማጮች፣ አሁን ወደ ፕሬስ ጉዳይ የሚወስደን ርዕስ ነው ቀጣዩ። ተንታኞችን ያሳሰበው የአፍሪቃ የፕሬስ ነጻነት ይዞታ የትላንትና ሁለት ተንተርሶ የተሰናዳ ነው። በዘንድሮ የዓለም የፕሬስ ነጻነት ሪፖርት መሰረት በዓለም ዙሪያ ከአስር አገሮች በሰባቱ ያለው ሁኔታ ለጋዜጠኞች መጥፎ ነው። ድንበር የለሹ የጋዜጠኞች ቡድን አንድ መቶ ሰማኒያ ሀገሮችን በመገምገም ደረጃቸውን የመደበበት ሰንጠረዥ አውጥቷል። የአፍሪቃን ይዞታ የሚመለከተውን ቆንጂት ታዬ እንደሚከተለው ታቀርበዋለች። በፈረንሳይኛ የሕጽሮት ስሙ አርኤስኤፍ ተብሎ የሚታወቀው ድንበር የለሽ ጋዜጠኞች በዘንድሮ እንደ አውሮፓውያን አቆጣጠር 2023 ዓ ም የፕሬስ ነጻነት ሪፖርቱ የፕሬስ ነጻነት ከየትኛውም የዓለም አካባቢ ይበልጥ ያሽቆለቆለው አፍሪካ ውስጥ መሆኑን አመልክቷል። ለምሳሌ ቱኒዥያ በፕሬዝደንት ካይስ ሳኢድ አምባገነንነት የተነሳ ፊት ከነበረችበት ቦታዋ በ27 ደረጃ ወርዳለች። በታሪኳ ጥሩ የፕሬስ ነጻነት አያያዝ የነበራት ሴኔጋልም በ31 ደረጃ አሽቆልቁላለች። ሳዲቦ ማሮንግ ሴኔጋል ዳካር ተቀማጭ የሆኑ የድንበር የለሽ ጋዜጠኞች የምዕራብ አፍሪካ ዳይሬክተር ናቸው። ለቪኦኤ የሚከተለውን ማብራሪያ ሰጥተዋል ሴኔጋል ይቺ ሀገር ለረጅም ጊዜ የቀጠነው የፕሬስ ነጻነት ተምሳሌት ነበረች። አሁን ደግሞ እንደ አውሮፓውያን አቆጣጠር በሚቀጥለው 2024 ዓ ምት ወደሚካሄደው ምርጫ እያመራን ባለንበት በአሁኑ ወቅት በጋዜጠኞቹ በሌሎችም ቪዲዮ አንሺዎች የመሳሰሉ ባለሙያዎች ላይ ጥቃት እየደረሰ መሆኑን አይተናል፣ መዝግበናልም። ጥቃቱን የሚፈጽሙት የጸጥታ ኃይሎች ወይንም የፖለቲካ ተዋናዮች ሊሆኑ ይችላሉ። የፖለቲካ ተዋናዮቹ ደግሞ ወይ ከተቃዋሚው ጎራ ወይንም ከገዢው ፓርቲ ሊሆኑ ይችላሉ። በሳህል አካባቢ ያሉ በርካታ ሀገሮች በተለይ ለውጭ ጋዜጠኞች አስቸጋሪ ሆነዋል። ቡርኪና ፋሶና ማሊ ባለፈው ዓመት ፈረንሳውያን ጋዜጠኞችን አባረዋል። ማሊ ፍራንስ 24 ቴሌቪዥን እና የራዲዮ ፍራንስ ኢንተርናሲዮናል ስርጭቶችን አግዳለች። የሌላኛው የዓለም አቀፍ የፕሬስ ነጻነት ተሟጋች ድርጅት የሲፒጄ ከሰሃራ በታች ያሉ የአፍሪካ ሀገሮች ተጠሪዋ ሙቶኪ ሙሞ እንዳመለከቱት በሌላውም የአህጉሪቱ አካባቢ ደጋግመው ጥሰት የሚፈጽሙ አንዳንድ ሀገሮች አሉ። repeatedly every year because of the private press have been having been for two decades እንዳለመታደል ሆኖ በየዓመቱ ግንባር ቀደምትነቱን የምትይዘው ኤርትራ ነች። ምክንያቱም በሀገሪቱ የግል ፕሬስ ከተዘጋ ከሁለት አስርተ ዓመታት በላይ ሆኗል። ቢያንስ 16 ጋዜጠኞች ታስረዋል። ብዙዎቹ እንደ አውሮፓ አቆጣጠር ከ2001 ጀምሮ የታሰሩ ናቸው። ካሜሩንንም ብንመለከት በርካታ ጋዜጠኞች ታስረዋል። በምስራቅና ማዕከላዊ አፍሪካ ደግሞ ሩዋንዳን ብንወስድ በኢንተርኔት ጋዜጠኞች በተለይም በዩቱብ በሚያስተላልፉት ላይ በተለይ ባለፉት ሁለት ዓመታት አፈና እየተካሄደ መሆኑን እያየን ነው። አስከትለውም 2023 አስከፊ በሆነ መንገድ እንደጀመረ የሲፒጄ ተጠሪዋ አውስተዋል። ከሰሃራ በታች ያሉትን የአፍሪካ ሀገሮች ስናይ እስከ የካቲት በነበረው ጊዜ ቢያንስ ሶስት ታዋቂ ጋዜጠኞች ተገለዋል። ካሜሩን ውስጥ ሁለት ጋዜጠኞች ማርቲኔ ዞጎ እና ዣንሻግ ኦላ ቤቤ ተገለዋል። ሁለቱም ሙስናን በሚመለከት ይናገሩ የነበሩ ናቸው። ሩዋንዳ ውስጥ ደግሞ ጆን ዊልያምስ ኒትዌሌ ተገሏል። ኢንትዋሊ በአብዛኛው በዩቱብ ላይ ከሚያሰራጩና ሌላ ማንም የማያነሳቸውን ጉዳዮች እያነሱ ካለ ፍርሃት ከሚዘግቡት ጥቂት ጋዜጠኞች መካከል አንዱ እንደነበረ ሙቶኪ ሙሞ አስረድተዋል። ሶማሊያም ጋዜጠኞች በጠላትነት የሚታዩባት አደገኛ ሀገር መሆኗን ገልጸዋል። በኢንተርኔት የሚሰራጩ የጋዜጠኝነት ስራዎች ከመጡ ወዲህ በተለይ በኬንያ እና በዩጋንዳ ሀሳብን መግለጽን በወንጀል የሚያስጠይቅ የሚያደርጉ ሕግጋት እየወጡ መሆናቸውን የሲፒጂዋ ተጠሪ አመልክተዋል። ስርጭቶቻቸውን በድረ ገጽ የሚያቀርቡ ብዙ ሚዲያዎችን እያየን ነው። ከዚሁ ጋር ተያይዞ ደግሞ እጅግ የበዙ የቁጥጥር ደንቦችም ሲያወጡ እናያለን። ፓርላማዎችና መንግስታት በኢንተርኔት ስለሚፈጸሙ ወንጀሎች ስለ ህጻናትና ስለ ግለሰብ ነጻነት በምክንያትነት እያነሱ መድረኩን መቆጣጠር እንዳለባቸው ይናገራሉ እነዚህም በጣም ትኩረት የሚገባቸው ጉዳዮች ናቸው ነገር ግን እግረ መንገዳቸውን በአመታት የኋሊት የሚመልሱንን ህጎች አሾልከው ያስገባሉ እሱንም መመልከት አለብን የአርኤስኤፉ ሳዲቡ ማሮንግም የሲፒዲዋ ሙቶኪ ሙሞም አዎንታዊ እርምጃ አስመዝግበዋል፣ በማለት አድናቆት የቸሯቸው ጥቂት አገሮች አሉ። ቦትስዋና አንዷ ነች። የፕሬስ ነጻነት ሰንጠረዥ ቦታዋን በ35 አሻሽላ አሁን 65ኛ ደረጃ ላይ ትገኛለች። ታንዛኒያና ጋምቢያም መሻሻል እንዳሳዩ የድንበር የለሽ ጋዜጠኞቹ የምዕራብ አፍሪካ ተጠሪ ማሮንግ ገልጸዋል። ላስት የር ጋምቢያ ጋምቢያ አምና ሀምሳኛ ደረጃ ላይ ነበረች። አሁን አርባ ስድስተኛ ነች። ይህ ትልቅ እርምጃ ነው። በቀደሙት ፕሬዚደንት ያህያ ጃሜህ ዘመነ መንግስት ጋምቢያ ለጋዜጠኞች ገሃነም ነበረች። በዘንድሮው የድንበር የለሽ ጋዜጠኞች የፕሬስ ነጻነት ሰንጠረዥ በፕሬስ ነጻነት አክባሪነት ከአፍሪካ ሀገሮች በአንደኝነት የተመዘገበችው ናሚቢያ ስትሆን በሰንጠረዡ 22ኛ ተራ ቁጥር ላይ ሰፍራለች። ደቡብ አፍሪካ 25ኛ፣ ኬፕ ቨርዴ 33ኛ ደረጃ ይዘዋል። ወደ ዓለም አቀፉ የጋዜጠኞች ሁኔታ ልውሰዳችሁ። በዓለም ዙሪያ ከጊዜ ወደ ጊዜ እየጨመረ የመጣው በጋዜጠኞች ላይ የተነጣጠረ ጥቃት ዓመታዊ ዘገባ ነው ተከታዩ። ድንበር የለሹ የጋዜጠኞች ቡድን የ2023ቱን የዓለም የፕሬስ ነጻነት አያያዝ ሪፖርት ይፋ አድርጓል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያ የጥናቱን አበይት ግኝቶች ጨምቃ ያጠናቀረችውን እንደሚከተለው አቅርበዋለሁ። ድንበር የለሹ የጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ ምት በዓለም ዙሪያ ያለውን የፕሬስ አያያዝ አስመልክቶ ባደረገው ግምገማ ጥናቱ ከተካሄደባቸው 180 ሀገሮች ውስጥ በሰባ በመቶ ያህሉ ያለው ሁኔታ ችግር ያለበት መሆኑን ያመላክታል ይላል። እንደ እኛ ቆጠራ በዓለም ዙሪያ 533 ጋዜጠኞች እስር ገጥሟቸዋል። በዓለም ዙሪያ ለጋዜጠኞች ይህን ተለዋዋጭ ሁኔታ እንዲያይል የሚያደርገው ሌላ ምክንያት አርቲፊሻል ኢንቴሊጀንስ ኤአይ እያጠናከረ ያመጣው የሐሰት መረጃ ስርጭት ነው። በመጋቢት ወር ሞስኮ ለዎል ስትሪት ጋዜጣ የሚዘግበውን አሜሪካዊ ጋዜጠኛ ኢቫን ጌርሽኮቪችን በስለላ ድርጊት ወንጅላ አሰረች። ጌርሽኮቪች ውንጀላውን ያስተባብላል። ሩሲያ ዩክሬንን ከወረረች በኋላ በመገናኛ ብዙኃን ላይ የምትወስዳቸው እርምጃዎች መፋጠናቸው እና ቀድሞ ከነበረችበትም ዘጠኝ ደረጃዎች ዝቅ ብላ ወደ አንድ መቶ ስልሳ አራተኛ ደረጃ መውረዷን ዊመርስ ጠቁመዋል። ያየነው ነገር ቢኖር በበይነ መረብ በሚቀርቡ መረጃዎች ስለ ጦርነት በመናገር ወይንም ጦርነቱን የተመለከተ ነገር በመጥቀስ ብቻ እየተካሄደ ያለውን በተመለከተ በጋዜጠኞች የመዘገብ አቅም ላይ የተነጣጠሩ በጅምላ የተወሰዱ እርምጃዎች ናቸው። በተጨማሪም ዩክሬን ውስጥ ጦር ሜዳ ላይ የሩሲያ ኃይሎች በመገናኛ ብዙሃን ላይ የተነጣጠሩ ጥቃቶችን ሲፈጽሙና በዚህም ስምንት ጋዜጠኞች ሲገደሉ አይተናል። በምስራቅ ሲያም በተመሳሳይ በጋዜጠኞች አያያዝ የደረጃ ሰንጠረዥ ከከፋው የሚመደቡ አንዳንድ አገሮች አሉባቸው። በዓመታዊው የሀገራቱ የደረጃ ዝርዝር 178ኛ ላይ ያለችው ቪየትናም ጋዜጠኞችና አስተያየት ሰጪዎች ላይ እርምጃ ስትወስድ ተስተውላለች። ቻይናንና ሰሜን ኮሪያን በተመለከተ ነጻ ፕሬስ የለም፣ በአጭሩ በቃ ኖሮ አያውቅም። በኢራን ጋዜጠኞች በሞራል ፖሊሶች ከታሰረች በኋላ ለህልፈት የተዳረገችውን የማህሳ አሚንን ግድያ ተቃውሞዎች በመዘገባቸው ብርቱ ጫና ገጥሟቸዋል። ባለፈው ዓመት የአፍሪቃ የመገናኛ ብዙሀን ነጻነት አያያዝ ደረጃም ቀንሶ ታይቷል። በላቲን አሜሪካም ድንበር የለሹ የጋዜጠኞች ቡድን ጋዜጠኞች ሲገደሉ ተጠያቂነት የለም ያለውን በማመላከት የማስጠንቀቂያ ድምፅ አሰምተዋል። ይሄ ደግሞ በዋናነት የህግ የበላይነት ከመሰረቱ አደጋ ላይ በወደቀባቸው እንደ ሜክሲኮ ባሉ ሀገሮች የሚመራ ነው። ባለፈው መስከረም በስለት ወቅቶ የተገደለው የጀርመናዊው የምርመራ ጋዜጠኛ ግድያ ዩናይትድ ስቴትስ ቀድሞ ከነበረችበት በሶስት ደረጃዎች እንድትወርድ አስተዋጽኦ አድርጓል። ሁልጊዜም ማለት ይቻላል የጋዜጠኞችን ሚና ያዋደቁባቸው ወይም የኃይል ጥቃት ፈጽመው የተገኙባቸው አጋጣሚዎች ነበሩ። ለዚህም ምክንያቱ መረጃው እንዳይወጣ አፍኖ ለማስቀረት ስለሚሞክሩና ይዘቱን መቆጣጠር ስለሚፈልጉ ነው። የመገናኛ ብዙኃን ነፃነትን ለማስጠበቅ ተጠያቂነት ቁልፍ ነው ሲሉ የዩኔስኮ ግሌርሚ ካኔላ ለአሜሪካ ድምፅ በሰጡት አስተያየት አስረድተዋል። ኢን ሰሞም ከአንዳንድ ሀገሮች የሚወስዱት የቅጣት መጠን 99 በመቶ ይደርሳል። በዓለም አቀፍ ደረጃ ያለው ስሌት 86 በመቶ ነው። ይህም እጅግ ከፍተኛ ነው ማለት ይቻላል። በጋ ክብራትና ክብራን አድማጮች፣ ሰዓታችን አበቃ። ሙሉውን በድረገጻችን ላይ ታገኛላችሁ። ለዛሬ በዚሁ ተሰናበትን። ሰላም።